በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ መቀመጫውን ኦስትሪያ ቪየና ባደረገው በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ ይህን ሽልማት ሕይወታቸውን መሥዋዕት አድርገው በንግግር ነጻነት የጎላ አስተዋጽኦ ያበረከቱ ጋዜጠኞችን መርጦ እንደሚሸልም አስታውቋል። የአፍጋን ጋዜጠኞች ደህንነት ኮሚቴም ሁለተኛው የዓለም የፕሬስ ነጻነት ጀግና ተብሏል። ጽዮን ግርማ የተቋሙ የአድቮኬሲና የኮሚኒኬሽንስ ዳይሬክተር ስቲቨን ኤሊሰንን አነጋግራ ተከታዩን ዘግባለች። ስቲቨን ኤሊስ እንዳሉት ጋዜጠኛ እስክንድር ነጋ ለተቋሙ 69ኛው የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ በየዓመቱ የራሳቸውን ሕይወት መስዋዕት አድርገው በአስቸጋሪ ሁኔታ ውስጥ ሁሉ በጋዜጠኝነት ሙያ በተግባር የተፈተኑ በአጠቃላይ በሚዲያ ነጻነት ውስጥ ታላቅ ነገርን ያበረከቱና የንግግር ነጻነትን ለማጎልበት መስዋዕትነት የከፈሉ ጋዜጠኞችን ስማቸውን በጀግንነት ያወድሳል። ይህን ስራ የሚሰራው መቀመጫውን ኮፐንሀግን ካደረገው ዓለም አቀፉ የብዙሃን መገናኛ ድጋፍ ሰጪ ድርጅት ጋር በመተባበር ነው። የጋዜጠኛ እስክንድር ነጋም ለዚህ ሽልማት የታጨው በኢትዮጵያ ውስጥ በመጽሐፉ ምክንያት በተደጋጋሚ ለእስር በመዳረጉ እንደሆነ ስቲቨን ኤሊስ ይናገራሉ። ጋዜጠኛ እስክንድር ነጋን ለማክበር፣ ለማወደስ የተወሰነበት ምክንያት የኢትዮጵያ መንግስት ያወጣውን የጸረ ሽብር ሕግ የሰዎችን ሐሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለአመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል። እስክንድር ነጋ በ1997 ዓመተ ምህረት ከቅንጅት አመራሮች ጋር በእስር ላይ እንደነበረ፣ በወቅቱም ነፍሰ ጡር የነበረችው ባለቤቱ ሰርካለም ፋሲል በዚሁ እስር ቤት መውለዷና ከእስር ከወጣም በኋላ ከልጁ ናፍቆጥ ጋር በቂ ጊዜን ሳያሳልፍ ተመልሶ መታሰሩን የተናገሩት ስቲቨን ኤሊስ መንግስትን ተችቶ በመጽሐፉ ምክንያት ብቻ እስር ቤት He's been behind bars since 2011 in Ethiopia. በ2004 ዓ ምት እንደ አውሮፓ ቆጣጠር ጀምሮ በእስር ይገኛል። የቀረበበት ክስ በዓለም አቀፍ ማህበረሰቡ ዘንድ መሰረት የሌለው ክስ ነው። ስለዚህ ይህን አጋጣሚ በመጠቀም እስክንድር እንዲፈታ ጥሪ ለማቅረብ እና ለስራዎቹ ክብር ለመስጠት ነው። በተጨማሪ ደግሞ እንዳልተረሳም ለማስገንዘብ ነው። የጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካአለም ፋሲል በየካቲት ወር ስለ ባለቤቷ የእስር ሁኔታ ከአሜሪካ ድምፅ ተጠይቃ እስክንድር እንዲጠየቅ የተፈቀደነው ት በጥቂት የቤተሰቡ አባል ብቻ እንደሆነ ተናግራ ነበር። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጭ ሰው አይገባም። መጽሐፍት፣ የሚነበብ ነገር፣ ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሰዋል። በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። እሱ ላይ በጣም ጫና አለ። ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው እንዳለ። መረጃ ከሆነ ዓለም አቀፉ የፕሬስ ኢንስቲትዩት ሽልማቱን አስመልክቶ ባወጣው መግለጫ ሰርካለን ፋሲልን ስለ ሽልማቱ ማነጋገሩን ጠቅሷል። ተቋማቱ ለባለቤቷ የሰጡት ሽልማት እጅግ እንዳስደሰታት እና እርሱ ለመናገር ነፃነት የከፈለው መስዋዕትነት በዓለም አቀፍ መድረኮች ትኩረት ማግኘቱ የከፈለው ዋጋ ባክኖ እንዳልቀረ እንደተሰማት ተናግራለች። ከስድስት ዓመታት በፊት በቃሊቲ በእስር ላይ ከነበሩት ሁለቱ ሁለቱ ስዊድናውያን ጋዜጠኞች መካከል አንዱ የሆነው ማርቲን ቪሽን ስለ ጋዜጠኛ እስክንድር ነጋ ሽልማት ከአሜሪካ ድምጽ ተጠይቆ፣ እስክንድር ነጋና ሌሎች በርካቶች በተማሩበት ሙያ ሌላ ነገር እየሰሩ መኖር ሲችሉ ጋዜጠኝነትንና ለነፃነታቸው ዋጋ መክፈልን መርጠው አሁን በኢትዮጵያ እስር ቤት ትልቅ ዋጋ እየከፈሉ ይገኛሉ ብሏል። የእስክንድር ወንጀል በድፍረት መጋፈጡ ነው። እኔና እስክንድር የታሰርንበት ዞን ቢለያይም ቃሊቲ ውስጥ አንድ ላይ ታስረን ነበር። እሱ ዞን አንድ፣ እኔ ደግሞ ዞን ስድስት ውስጥ ነበር። አሁን እኔ ነጻ ነኝ፣ እስክንድር ደግሞ እስር ቤት ነው። እናም እርሱ ለዚህ ሽልማት በመብቃቱ በጣም ደስ ብሎኛል። ለአንድ በእስር ላይ ላለ ጋዜጠኛ ከምግብና ከመጠጥ በላይ ዋጋ የሚሰጠው አለመረሳት ነው። ዓለም የታሰረውን ሰው ስም ከፍ አድርጎ ሲያነሳው መስዋዕትነት የከፈለለት ጉዳይ ዋጋ እንዳገኘ ይሰማዋል። በኢትዮጵያ ፌዴራል ፍርድ ቤት እስክንድር ነጋ በተከሰሰበት የሽብር ወንጀል በ2004 ዓ ም የ18 ዓመት እስር ተፈርዶበት በእስር ላይ እንደሚገኝ ያስታወሰው ዓለም አቀፉ ፕሬስ ኢንስቲትዩት መግለጫ የተባበሩት መንግስታት ድርጅት የዘፈቀደ እስርን የሚከታተለው ቡድን ደግሞ የጋዜጠኛ እስክንድር ነጋ እስራት ዓለም አቀፍ ህግጋትን የሚጻረር ነው ብሎታል ይላል። እስክንድር ነጋ ከዚህ ቀደም በርካታ ሽልማቶች መቀበሉን የአሁኑ የጀግና ስያሜ የሰጠው ሸላሚው ተቋም አስታውሷል። ፔን አሜሪካ የተባለው ዓለም አቀፍ ድርጅት በ2004 ዓ ም የመጽሐፍ ነጻነት ሽልማትን ሰጥቶታል። በ2004 ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስክንድርን የህሊና እስረኛ ብሎታል። በ2005 ዓ ም ዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የነጻ ንግግር ልማት አሸናፊም ብሎታል። እስክንድር እነዚህንና ሌሎች በርካታ ሽልማቶችን በእስር ላይ ያለ ተቀብሏል። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ በዚህ ዓመት ባወጣው ሪፖርት መሰረት በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። ኢትዮጵያ ጋዜጠኞችን በማሰርም ሶስተኛ ብሏታል። የኢትዮጵያ መንግስት በበኩሉ በኢትዮጵያ ምንም የታሰረ ጋዜጠኛ የለም ማለቱ ይታወሳል።